በአዲስ አበባና በሌሎችም ከተሞች ያለው የውሃ እጥረት በኤልኒኖ ድርቅና በኤሌክትሪክ ኃይል መቆራረጥ የተባባሰ ሁኔታ መኖሩን የውሃ መስኖና ኤሌክትሪክ ኃይል ሚኒስቴር አስታወቁ። ችግሩ የሚታወቅ መሆኑን የጠቀሱት ሚኒስትሩ አቶ ሞቱማ መቃሳ እልባት ለመስጠትም የተለያዩ ጥረቶች እየተደረጉ ነው ብለዋል። እስክንድር ፌው ዝርዝሩን ይዟል። ደረጃውና ቅደም ተከተሉ ቢለያይም በአንዳንድ የአዲስ አበባ አካባቢዎች ከፍተኛ የውሃ እጥረት ተከስቷል። እጅግ የከፋባቸው ለሳምንታት ውሃ አያገኙም። ሌሎች በተቆራረጠና በቂ ባልሆነ ሁኔታ የተወሰነ መጠን ይደርሳቸዋል። በዋና ከተማዋ ዙሪያ ባሉ ቡራዩን የመሳሰሉ ከተሞችም ችግሩ አሳሳቢ መሆኑን ነዋሪዎች ይናገራሉ። ጉዳዩ በቀጥታ የሚመለከታቸው የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ሞቱማ መቃሳ ችግሩ በመንግስት እንደሚታወቅ ለቪኦኤ ተናግረዋል። በኤልኒኖ ምክንያት የተከሰተው ድርቅ ደግሞ ችግሩን ያባባሰበት ሁኔታ መኖሩን አመልክተዋል። ከኤልኒኖ ጋር የተያያዘው ችግሩን አባብሶታል ብሎ ለማለት በአንድ በርት አለው። ለምንድን ነው ይሄን የምለው? ለምሳሌ አንዳንድ ቦታ ላይ ከተማ ውስጥም ዝናብ ካለ ሰው ከዝናብ ውሃ ይጠቀማል ለተለያየ ነገር ማለት ነው። ዝናብ ከሌለ ያንን አገኝም ማለት ነው። በሙሉ ወደ ቧንቧ ውሃ ነው የምሄደው። በዚህ በኩል ምስቀንስ የነበረውን ችግር ያባባሰበት ሁኔታ አለ። የውሃ እጥረቱ በተለይ ባለፉት ሳምንታትና ጥቂት ወራት መባባሱን የአንዳንድ የአዲስ አበባ አካባቢዎችና የቡራዩ ከተማ ነዋሪዎች ይገልጻሉ። የዚህ መነሻው ምን እንደሆነ የጠየኳቸው ሚኒስትሩ ተከታዩን መልሰዋል። እና ቡራዩ የራሱን የቻለ የውሃ ተቋም ያለው ነው። ከአዲስ አበባ ጋር የሚገናኝ አይደለም። የተለየ ነው። ያንን የሚያስተዳድረው የኦሮሚያ ክልል ነው። የተለየ እንትን ነው ነሰበታ፣ የራሳቸው ሪሶርስ አላቸው። በተወሰነ መልኩ ከአዲስ አበባ የሚወስዱበት ሁኔታዎች ነበሩ። አሁን ግን ራሳቸውን ችሎ የሚሄዱበት ሁኔታ እየተፈጠረ ነው። አንዳንድ ጊዜ የሀይል መቆራረጥ ሲኖር ከጉድጓድ የምናመርታቸው ውሃዎች በተፈለገው መልክ አይገኙ። ሀይል ስለሚፈልግ ማለት ነው። የኤሌክትሪክ ሀይል መቆራረጥ፣ ያው እሱም ችግር አለው። ሌሎችም በየቦታው የውሃው አጠቃቀም እንደተባለው ድርቁ የጨመረ ሲሄድ 还没有完善。 በዚህ አግባብ ከኃይል መቆራረጥ ከተለያዩ ነገሮች ጋር ውሃዎች የሚቋረጡበት ጊዜ አለ። ይሄ ይታወቃል። በዝርዝር ግን ይህን ችግር ለመቅረፍ ደግሞ በተለያየ ደረጃ እየተሰራበት ያለ ጉዳይ ነው። በተለያየ ደረጃ የሚገኙ የመንግስት አካላት የተፈጠረውን የውሃ ጥረት ለመፍታት እየሰሩ መሆኑን አቶ ሞቱማ አብራርተዋል። ይህን ችግር ግን በዘላቂነት ለመፍታት የተለያዩ ጥረቶች እየተደረጉ ናቸው። በአዲስ አበባ ከተማ በሌሎች ከተሞችም ትላልቅ ከተሞች ላይ ከገንዘብ ተቋማት ከዓለም ባንክ ዴቨሎፕመንት ባንክ ከሌሎችም አጋር ድርጅቶች ጋር በመነጋገር ችግሮቹን ለመፍታት ጥረት እየተደረገ ነው። ችግሮቹ ይታወቃሉ ግን የችግሩን አፈታት ለምሳሌ አዲስ አበባ ላይ የተያዙ በርካታ ፕሮጀክቶች አሉ። ይሄን ችግር ይፈታል ተብሎ እየታሰበ ያለው በዘላቂነትም እንዴት መፍታት እንደሚቻል የተቀመጡ አቅጣጫዎች አሉ። እሱን ይዞ የከተማ አስተዳደሩም እየሰራበት ያለ ጉዳይ ነው። በእኛም በሚኒስትር መስሪያ ቤት ደረጃም ይህንን ድጋፍ የምናደርግበት ሁኔታዎችን በማመቻቸት ህዝቡ ከጊዜ ወደ ጊዜ አንድ ጊዜ ችግሮች ከነኚህ ችግሮች እንወጣለን ማለት ያስቸግራል። ግን ከጊዜ ወደ ጊዜ እየተሻሻለ የሚሄድበት ሁ ሁኔታ የውሃ እጥረት ጉዳይ የተነሳ ባለበት ሰዓት አዲስ አበባ በዚህ ርዕስ ላይ ያተኮረ ዓለም አቀፍ ስብሰባ አስተናግዳለች። ንጽህናና ውሃ ለሁሉም የተሰኘው ተቋም ከተባበሩት መንግስታት ድርጅት የህጻናት መርጃ ዩኒሴፍ ጋር በመተባበር ያዘጋጀው የሁለት ቀናት የሚኒስትሮች ስብሰባ ዛሬ በአዲስ አበባ ተጠናቋል። እንደ አውሮፓውያን አቆጣጠር እስከ 2030 ይሳኩ ዘንድ በተባበሩት መንግስታት ድርጅት ከተቀመጡት 17 የዘላቂ ልማት ግቦች አንዱ ውሃና የአካባቢ ንጽህናን የተመለከተ መሆኑ ይታወቃል። በአዲስ አበባ የተካሄደውና ማምሻውን የተጠናቀቀው የውሃ ሚኒስትሮች ስብሰባም ዘላቂ የልማት ግቦቹ ከተቀረጹ በኋላ የመጀመሪያው ነው። ንጽህናና ውሃ ለሁሉም የተሰኘው ተቋም ፕሬዝዳንት የሆኑት የቀድሞው የአውስትራሊያ ጠቅላይ ሚኒስትር ኬቨን ሮድ የተለያዩ ፖሊሲዎችን የሚከተሉ ተሳታፊ አገሮች ልምድ ለመለዋወጥ መቻላቸውን አስረድተዋል። የጋራ የሆነውን ግብ በየራሳቸው መንገድ ሊተገብሩት እንደሚችሉም ጠቅሰዋል። ዓለም አቀፍ ሕብረተሰብ ባለፈው መስከረም በኒውዮርክ ያደረገው ምንድን ነው፣ ለሁላችንም በሚሆኑ ዘላቂ የልማት ግቦች ላይ መስማማት ነው። ስለዚህ ግቦቹ ዓለም አቀፍ ናቸው። ግቦቹን የመጣሁበትን አውስትራሊያን ለመሳሰሉ አገሮች ዓለም አቀፍ ተደራሽ ናቸው። ዩናይትድ ስቴትስን ለመሳሰሉ አገሮችም ዓለም አቀፍ ናቸው። ኢትዮጵያን ለመሳሰሉ አገሮችም እንደዚሁ። እያንዳንዱ መንግሥት ግቦቹን ለመተግበር የሚሠራበት መንገድ ግን በየአካባቢው ባለው ሁኔታ ላይ ይመሠረታል። ንጽሕናና ውኃ ለሁሉም የተሰኘው ተቋም የሚያዘጋጀው ስብሰባ በአፍሪካ ሲካሄድ የአዲስ አበባው የመጀመሪያው ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ